ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25ና 31 ሜትር ባንዶች በየቀኑ ከምሽቱ ሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ይጀመራል። ለምሳሌ አፍሪካ ብትወስድ አፍሪካ ለዓለም አበዳሪ እንጂ ተበዳሪ አይደለም። የፍሳሹን በቀን በምታይበት ጊዜ በእርዳታ ለምትገባው አንድ ዶላር ሶስት ዶላር ከአፍሪካ ይወጣል። እርዳታ የሚባለው ነገር በነጻት የተሰጠ ይመስላል እንጂ ነፃ ሀገሮች የራሳቸውን ኢኮኖሚ ፖሊሲ እንዳይወስኑ እጅ የሚያስርና በራሳቸው የሚፈልጉትን ስራ እንዳይሰሩ የሚያደርግ ነው። የምጣኔ ሀብት ባለሙያው ዶክተር ደረጀ አለማየሁ ናቸው የሰማችኋቸው። በዓለም አቀፍ ደረጃ በአንድ በኩል በባለጸጋ እና በመልማት ላይ ባሉት ሀገሮች መካከልና እንዲሁም በአገሮች ውስጥ በተለያየ ኢኮኖሚ ደረጃ ላይ በሚኖሩ ሰዎች መካከል ያለው ያልተመጣጠነ የቀረጥ አከፋፈል በብዙሃን ህሉና ላይ የሚደቅነውን ፈተና በመቃወም የሚታገሉ ዓለም አቀፍ ተሟጋች ናቸው። ቆየት ብለን እንተዋወቃቸዋለን። የአሜሪካ ድምፅ የአማርኛው አገልግሎት አርባኛ ዓመቱን ደፈነ። ከረጅም ጊዜ አድማጮች ድምፅ የጥቂቱን እናሰማቸዋለን። የአዲስ አበባው መስኮት ሲከፈት ንጉሴ አክሊሉ አዲሱን ዓመት ዘመነ ሉቃስን አስታኮ ስለ ዘመኑ ስያሜና ጊዜውን ጠብቆ ስለሚፈጸም ድርጊት የሚያወሳ የስራ ገጠመኝም ያወጋናል። የአዲስ አበባው መስኮት ሲከፈት ስትል የመስከረም አደይ አበባ ከበዓል ሰሞን መዓዛው ጋር ውል ይላል አይደለ አሉላ? እንዴታ፣ ቆንጀት ትክክል ብለሻል። እሁድ መስከረም 8 2015 ዓ ም የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጅ ታየንን ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን፣ እንዳትሄዱ። ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ ከእሁድ ምሽት የዓለም ዜና ጋር እንግዲህ ወልዴ ነኝ። ኤርትራ ለጦሯ የክተት ጥሪ ማድረጓንና የኢትዮጵያን መንግስት ከህዋት ጋር እያደረገ ላለው ጦርነት ለመርዳት ሊያንቀሳቅስ ይመስላል ሲሉ መንግስታት በመግለጽ ላይ መሆናቸውን የኤፍፒ ዜና ወኪል ዘግቧል። የክተት ጥሪውን ተከትሎ ዜጎቻቸው በሚንቀሳቀሱበት ወቅት ጥንቃቄ እንዲያደርጉ የእንግሊዝና የካናዳ መንግስታት ባወጡት የጉዞ ማስጠንቀቂያ አስታውቀዋል። የሰሜን ኢትዮጵያን ግጭት ተከትሎ በኤርትራ ያሉ የአካባቢው ባለስልጣናት ለአገሪቱ ጦር አባላት አጠቃላይ ጥሪ አድርገዋል ሲል የካናዳ መንግስት አስታውቋል። በመላ ሀገሪቱ ተጨማሪ የደህንነት እገዳዎች ካለ ቅድመ ማስጠንቀቂያ ሊተገበሩ ይችላሉ ሲል የካናዳ መንግስት ጨምሮ አስታውቋል። የእንግሊዝ መንግስት የክተት ጥሪው ረቡዕ መደረጉን ገልጾ ዜጎች ተጨማሪ ጥንቃቄ እንዲያደርጉ መክሯል። ህወሀት ባለፈው እሁድ በአፍሪካ ህብረት ለሚደረግ ድርድር ፈቃደኛ እንደሆነ ሲገልጽ የኢትዮጵያ መንግስት ለህወሀት መግለጫ ቀጥተኛ መልስ ባይሰጥም በህብረቱ ለሚደረግ የሰላም ንግግር ዝግጁ እንደሆነ ቀደም ብሎ ሲገልጽ ቆይቷል። ካለፈው መጋቢት ጀምሮ ለአምስት ወራት ጋብ ብሎ የነበረው ጦርነት ነሐሴ 17 2014 ሲያገረሽ ግጭቱ በሰላማዊ መንገድ ይፈታል የሚለውን ተስፋ አደብዝዞታል። የሶማሊያ ጦር ሂራን ተብሎ በሚጠራው የአገሪቱ ክፍል የሚገኙ የአልሸባብ ተዋጊዎችን ኢላማ በማድረግ በርካቶችን መግደሉን የሀገሪቱ የማስታወቂያ ሚኒስቴር አስታውቋል። መሐመድ ዳይሴን ከዋጅድ ሶማሊያ እንደዘገበው የሶማሊያ ብሔራዊ ጦር በሂራን ቡሎ ቡርዴ ከተማ አቅራቢያ ዘምቶ ከሰላሳ በላይ የአልሸባብ ተዋጊዎችን ገድሏል ሲል የሀገሪቱ የማስታወቂያ ሚኒስቴር መግለጫ አውጥቷል። በዘመቻው አምስት ወታደሮቹ እንደተጎዱበት መንግሥት አስታውቋል። ሂራን በተባለችው የሀገሪቱ ክፍል በዚህ ወር ከፍተኛ ወታደራዊ እንቅስቃሴ በመታየት ላይ ሲሆን፣ የሶማሊያ ጦር በርካታ ቦታዎችን ከአልሻባብ መንጠቁን ይናገራል። አልሻባብ በሶማሊያ መንግሥት በኩል በወጣው መግለጫ ላይ አስተያየት ባይሰጥም ከአየር በተፈጸመ ጥቃት አንድ ባህላዊ መሪና ሌሎች ሲቪሎች መገደላቸውን ተናግረዋል። መረጃውም በገለልተኛ ወገን ማረጋገጥ አልተቻለም። በሌላ በኩል አስር የሚሆኑ የአልሸባብ ሰላዮችን የአገሪቱ የመረጃና ደህንነት ተቋም ሞቃዲሾ ውስጥ መያዙን የሶማሊያ የአገር ውስጥ ደህንነት ሚኒስቴር አስታውቋል። የሚኒስቴሩ ቃል አቀባይ አብዲካሚል ሞሃልም ሹክሪ በጋዜጣዊ መግለጫ ላይ እንዳሉት የደህንነት ተቋሙ አልሸባብ ሲጠቀምባቸው የነበሩ ሶስት ቤቶችንም በቁጥጥር ስራ ውሏል። አዲስ በፈጸመው ጥቃት ሀያ መንደሮችን ከአልሸባብ ያስለቀቁን የሶማሊያ መንግስት ሰሞኑን አስታውቋል። አንድ መቶ የሚሆኑ የአልሸባብ ተዋጊዎችን መግደሉንም ተናግሯል። አልሸባብ ሞቃዲሾ በሚገኝ ሆቴል ላይ ጥቃት በማድረስ ከሀያ በላይ ሰዎችን ከገደልና ከመቶ ያላነሱትን ካቆሰለ በኋላ አዲሱ የሶማሊያ ፕሬዝደንት ሀሰን ሼክ መሐመድ ማስተዳደራቸው በአልሸባብ ላይ ሙሉ ጦርነት እንደሚያውጅ አስታውቀው ነበር። አድማጮቹ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አርሜኒያን በመጎብኘት ላይ የሚገኙት የአሜሪካው ምክር ቤት አፈ ጉባኤ ናንሲ ፔሎሲ በቅርቡ አርሜኒያ ላይ በአዘርባይጃን የተፈጸመውን ጥቃት አውግዘዋል። ጥቃቱንም ህገ ወጥና አደገኛ ሲሉ ጠርተውታል። በአርሜኒያ መዲና የረቫን ላይ የተናገሩት ፔሎሲ አሜሪካ የአርሜኒያን ሉዓላዊነት እንደምትደግፍና ሀገሪቱ ራሷን ለመከላከል የሚያስፈልጋትን ነገር አሜሪካ ማወቅ ትሻለች ብለዋል። ፔሎሲ አያይዘውም ጥቃቱ የተጀመረው በአዘርባጃን ወገን መሆኑ መታወቅ አለበት ሲሉ አጽንዖት ሰጥተው ተናግረዋል። አርሜኒያ ላይ በአዘርባጃን የተፈጸመው ጥቃት በዲሞክራሲና በፈላጭ ቆራጭ መካከል በመላው ዓለም የሚደረገው ትግር አካል ነው ብለዋል ፔሎሲ። የአዘርባጃን ኃይሎች ጀርሙክ የተባለውን የሽርሽር ከተማ በሰው አልባ አውሮፕላንና በሞርታር ደብድበዋል ሲል የአርሜኒያ መከላከያ ሚኒስቴር ባለፈው ረቡዕ አስታውቆ ነበር። የአዘርባጃን መከላከያ ሰራዊት በበኩሉ የአርሜኒያ ኃይሎች ይዞታዎችን ደብድበውብኛል በማለት መልሶ ወንጅሏል። አርሜኒያ አርሜንያ 49 ወታደሮቿ እንደተገደሉባት ስታስታውቅ አዘርባጃን ደግሞ አምሳ ምሳ ሞተውብኛል ብላለች። የሶቪየት ሶሻሊስት ሪፐብሊክ አካል የነበሩት ሁለቱ ሀገሮች ናጎርኖ ካራባክ በተባለው ክልል ይገባኛል ጥያቄ ለአመታት ተዋግተዋል። በእንደ አውሮፓውያን አቆጣጠር 1994 የአርሜኒያ ኃይሎች ናጎርኖ ካራባክን በቁጥጥር ሥራ ውለውት የነበረ ቢሆንም ከሁለት ዓመት በፊት በተደረገ የስድስት ቀናት ጦርነት አዘርባጃን ሰፊ አካባቢን ተቆጣጥራለች። ሩሲያ አስታራቂ የሆነ ጣልቃ በመግባት ሁለቱ ወገኖች የሰላም ስምምነት አድርገው እንደነበር ይታወሳል። በመጨረሻ አድማጮች፣ በመቶ የሚቆጠሩ የዓለም መሪዎች በነገ ሁለት በሚፈጸመው የእንግሊዟ ንግሥት ዳግማዊት ኤልሳቤት የቀብር ስነስርዓት ላይ ለመገኘት ለንደን ላይ ተሰባስበዋል። የአሜሪካው ፕሬዝደንት ጆ ባይደን እና ባለቤታቸው ጂል ባይደን ትናንት ቅዳሜ ለንደን መግባታቸው ታውቋል። የቪኦኤዋ አኒታ ፓውል ከለንደን እንደዘገበችው በማዕከላዊ ለንደን በርካቶች ሲሰባሰቡ የዓለም መሪዎች ደግሞ ላንካስተር ሀውስ ወደተባለው የውጭ ጉዳይና የጋራ ብልጽግና ቢሮ አምርተው ከሳምንት በፊት በዘጠና ስድስት ዓመታቸው ሕይወታቸው ላለፈው ዳግማዊት ኤልሳቤት ሀዘናቸውን ገልጸዋል። ባይደን እና ባለቤታቸው በዌስት ሚኒስትር አዳራሽ በመገኘት ካለፈው ረቡዕ ጀምሮ በክብር ያረፈውን የንግስቲቱን አስክሬን እንደሚመለከቱ የሚጠበቅ ሲሆን ንጉስ ቻርልስ ሶስተኛ ለእንግዶቻቸው የአቀባበል ስነ ስርዓት እንደሚያደርጉም ይጠበቃል። የእንግሊዝ ዘውድ በንግስቲቱ ቀብር ስነስርዓት ላይ እንዲገኙ ለሳዑዲ አረቢያ አልጋውራሽ ሞሐመድ ቢን ሳልማን ጥሪ በማድረጉ ጭቅጭቅን ፈጥረዋል። አልጋውራሹ ጋዜጠኛ ጀማል ካሾግጂን ጭካኔ በተሞላበት ሁኔታ አስገድለዋል የሚሉ ውንጀላ ይቀርብባቸዋል። ዘግይቶ በወጣው ሪፖርት ደግሞ አልጋ ወራሹ በቀብር ሥነ ሥርዓቱ ላይ እንደማይገኙ ታውቋል። የእንግሊዝ ዘውድ የሩሲያ፣ ቤላሩስ፣ ሲሪያ፣ አፍጋኒስታን እና ቬኔዙዌላን መሪዎች በቀብሩ ላይ እንዲገኙ አልጋበዘም። አድማጮች፣ ለምሽቱ ያዘጋጀነው ዜና በዚሁ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁ እንድትቆዩ እየጋበዝኩ በእኔ በኩል መልካም ምሽት። በድጋሚ ጤና ያስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ እሁድ መስከረም 8 2015 ዓ.ም በአዲሱ ዓመት የመጀመሪያውን የራዲዮ መጽሔት ፕሮግራማችንን ዛሬ አሃዱ እንላለን። የፕሮግራሙ አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደነን። ወደ ዕለቱ ዝግጅቶች ከማምራታችን አስቀድመን አሁን እንደ ወትሮ ሁሉ በራዲዮ መጽሔት ወግ ልማድ መሠረት የሳምንቷል ምርጥ ግጥም ነው የምናስቀድመው። ሰነበቱ የሰነበቱ የራዲዮ መጽሔት ቤተኛ ናቸው። ማስታወሻም አክለው በአዲሱ ዓመት ዋዜማ ያደረሱን፣ ሰላም ወንድሜ አሉላ እንደምንከረም ሲሉ ሰላምታቸውን በማስቀደም ይንደረደራሉ። ቆንጂት በማስታወሻቸው የሚያስታውሱት የመጨረሻው የራዲዮ መጽሔት ተሳትፏቸው በጊዜው አዲሱ ጡረታ ከወጣ በኋላ ብቻዬን ሰራ የነበረበትን ጊዜ ነው። አዎ አሉላ፣ አንተ እኮ ብቻህን ብዙ ከአድማጮች ጋር ተጉዘህ ነበር። ልክ ነው ቆንጅት፣ በዚያን ጊዜ ብቻ ይንሰራ ነበር። ደግነቱ ታዲያ ዛሬ አድማጮች ፕሮግራማችንን በሚያጣጥሙት መልኩ የምናቀርብበትን አብረን እየሰራን ነው። ቆንጅት አስራደው ይቀጥላሉ። ይኸውን እንደተለመደው የወገኖቻችንን ሲቃ የሚያቃስት አንድ ግጥም ልኬልሃለሁ። ያሰብንበት ሳንደርስ ከመንገድ ዳር ወድቀን ቀርተን እያያችሁ፣ ቀናቱን ሳምንቱን፣ ወራቱን ቆጥራችሁ እንኳን አደረሰ እናንተም አትበሉኝ እኔም አልላችሁ። አመት በዓል መጣ አልመጣ በተረኞቹ የምግብ ሽታ ምች ለመመታት ካልሆነ በስተቀር በጎሰኞች ጭካኔ ቤታቸው ተቃጥሎ ለተፈናቀሉ በበጋ በፀሐይ በክረምት በዝናብ ለሚሰቃዩ ወገኖቻችን ከቶ ምን ሊፈይድ አስራደው፣ ጠንከር ባለ ምሬት ይተቻሉ። በገዛ ሀገራቸው ባይተዋር እንዲሆኑ ከተፈረደባቸው ወገኖቻችን ጎን በመቆም ድምፃቸው እንሆን ዘንድ የምታሳስብ ግጥም ልክ ያለሁና እንደተለመደው ለወገኖቻችን አቅርቡልኝ። ሚያዝያ 19 2020፣ እሁድ በተላለፈው የራዲዮ መጽሔት ዝግጅት በላኩል የኢሜል መልእክቴ ብለው ይቀጥላሉ አስራደው። በረከተ መርገሙን ተደብቄም ይሁን ተጠንቅቄ እየሰገርኩ ይሆን እየጨፈርኩ እንደማመልጠው ባላውቅም የነገ ሰው ካለኝ ተመልሼ ብቅ ማለቴ አይቀርም ባልኩት መሰረት የበረከተ መርገሙ ተቋዳሽ ከመሆን ባላመልጥም ይኸው የነገው ሰው ብሎኝ ዳግም ብቅ ብያለሁ። አስራደው የዛሬ ሁለት ዓመት ግድም የጻፉልንና ለአየር የበቃ ማስታወሻቸውን ነው ያስታወሱት። ለሁሉም ይቀጥላሉ። በነገራችን ላይ ይህ የነገ ሰው የሚለው አባባል የሚያጭርብኝ የተለየ ትዝታ አለ። የስድስተኛ ክፍል ተማሪ ሳለሁ በማስታወቂያ ሚኒስቴር እየተዘጋጀ የነገው ሰው በሚል ርዕስ በሳምንት አንድ ጊዜ ቅዳሜ ከሰዓት በኋላ በኢትዮጵያ ሬዲዮ ጣቢያ የሚተላለፍ በአዲስ አበባ ትምህርት ቤቶች መካከል የሚደረግ የሳይንስና ኅብረተሰብ ጥያቄዎች ውድድር ነበር እዚህ ውድድር እኔና ፍቅሩ ካሳ የሚባል ተማሪ አብረን የመርዕድ አዝማች ስብስቴ ነጋሲ ትምህርት ቤታችንን ወክለን በመወዳደር ለመጨረሻ ውድድር ከቀረቡት አራት ትምህርት ቤቶች መካከል አንዱ በመሆን በመጨረሻ ባደረግነው ውድድር ሳይቀናን፣ በግማሽ ነጥብ ተበልጠን ውድድሩን በአራተኝነት አጠናቅናል ሲሉም ያስታውሳሉ አስራደው። የሚገርመው ታዲያ የትምህርት ቤታችን ዳይሬክተር አቶ ተመስገን ቀነኒ ለውድድሩ እኔና ፍቅሩ ካሳ ከመርዕድ አዝማች ስብስቴ ነጋሴ ትምህርት ቤት ተመርጠው ተልቀዋል የሚል ደብዳቤ ጽፈው ከመስጠት ሌላ ከመኖሪያ ቤታችን እስከ ማስታወቂያ ሚኒስቴር ድረስ የምንሄድበት የደርሰው መልስ መሳፈሪያ አልሰጡንም ነበር። ያም ሆነው፣ ቤተሰቦቻችንን እያስቸገር አንዲትም ቀን ሳንዘገይ ውድድሩን አጠናቀቅን። እናም ከአቡነ ጴጥሮስ ሐውልት በታች የነበረውን የቆየም ቢሆን ቆንጂት፣ ለአንቺም ቅርብ የሆነ ቦታ እየጠቀሱ ነው። አስራደው፣ ልክ ነህ አሉላ። እናም ከአቡነ ጴጥሮስ ሐውልት በታች የነበረውን የማስታወቂያ ሚኒስቴር የማውቀው ገና የስድስተኛ ክፍል ተማሪ ሳለው ሲሆን ምኞቴ ደግሞ እንዳሳምነው ገብረ ወልድ ጋዜጠኛ መሆን ነበር። ይኸው ዛሬም የነገው ሰው ብሎኝ ብቅ ብያለሁ። አክባሪ የራዲዮ መጽሔት ቤተኛ አስራደው ከፈረንሳይ ብለዋል። አሉላ በቀጥታ ለአንተ የተላከ ነው ይሄ ማስታወሻ። ልክ ነው ቆንጂት፣ እንዳለ የእሳቸውን ቃል ተከትለን ያቀረብ ነው። ታዲያ እሳቸው አሁን ከማን ጋር እንደምሰራ ሲያውቁ የሚቀጥለው ደብዳቤያቸውን እንደሚለወጥ አውቃለሁ። ለሁሉም ግጥማቸውን እናስከትለው። እንቁጣጣሽ ምን አመጣሽ ይላል ርዕሱ። ዞረሽ ዞረሽ ተሽከርክረሽ ተሽኮርምመሽ ተሽቀርቅረሽ ተሞናምነሽ ተኳኩለሽ ቀናት ቆጥረሽ ወራት አዝለሽ አመት ሞልተሽ እኛን ረስተሽ ካለው ውለሽ ካለው ቀብጠሽ እንዳልነበር እንደሌለን አፈር ትቢያ ጭቃ ለብሰን ምናምንቴ ከንቱ ሆነን ውልብላንል በትውስታሽ ከምናብሽ ከመዝገብሽ እኛን ፍቀሽ እናባባ እነማማን ወንድም ጋሼ ለታለምን ዘመድ አዝማድ ጎረቤቱን፣ ሁሉን ትተሽ ሁሉን ረስተሽ ቀና ስልተሽ ወራት ቆጥረሽ ዓመት ሞልተሽ ዘመን አዝለሽ እንቁጣጣሽ፣ ምን አመጣሽ? ለምን መጣሽ? ምን ትሠሪ? ምን ትፈጥሪ? ምን ታወሪ? ምን ትነግሪ? እኮ ለምን ተናገሪ ለወገኔ ለተራበው፣ በደል ጥቃት ላባዘነው፣ ኑሮ ጨሶ ለሚያጨሰው በእንባዎቹ ለሚያጠቅሰው ጠኔ ጥሎት ለወደቀው በጎዳና ለሚተኛው ለእኔ ብጤ ለእሷ ብጤ ለእኛ ብጤው እንቁጣጣሽ ምን አመጣሽ? ተጠየቂ ስትንስማሽ መሬት ነጥቀሽ አርሶ አደሩን ሥራ ነፍገሽ ላባደሩን ለነጥቋ አደር ወለል አርገሽ በር ከፍተሽ ለዘራፊ ለነጣቂ ለሙሰኞች አሸርግደሽ ብዙሃኑን አስጨነቀሽ በኑሮ ጣር አጎሳቁለሽ አንገላተሽ ገለሽ ቀብረሽ ከደላው ጋር እያሽቃበጥሽ ቀን አስልተሽ ወራት ቆጥረሽ ዓመት ሞልተሽ ዘመን አዝለሽ እንቁጣጣሽ ለምን መጣሽ? ምን አመጣሽ? ተናገሪ እስቲ እንስማሽ። ምን ትሠሪ? ምን ታወሪ? ምን ትፈጥሪ? ምን ትነግሪ እኮ ለምን? ተናገሪ አንድ ቀን ኑሮን ሳይኖሯት በቀዳዳ ብቻ እያጮለቁ ለብዙ ዓመታት ሲመለከቷት ለቆዩት ጎስቋሎች ኢትዮጵያውያን ወገኖቼ መታሰቢያ ትሁንልኝ ብለውናል። አስራደው የራዲዮ መጽሔቱን ቤተኛችንን አስራደውን ለአዲስ ዓመት መጀመሪያ ግጥማቸው እናመሰግናለን። አስራደው በማስታወሻው እንደጠቀሱት የኮቪድ መጀመሪያ ግድም ብክ ብለው ረዘም ላለ ጊዜም ጠፍተው ከነበሩበት ዛሬ በአዲሱ ዓመት መጀመሪያ ዳግም ተመልሰው ብቅ ብለዋልና እና እንኳን ልናመጡ ብለናል አይጥፎ። ሰዎችን እንደጠቆምነው የአሜሪካ ድምፅ የአማርኛው አገልግሎት በያዝነው መስከረም ወር መተዳደጃ አርባኛ ዓመቱን ይደፍናል። በተከታታይ ከምናቀርባቸውም ዝግጅቶች ለዛሬ ከረዥም ጊዜ አድማጮች ድምፅ የጥቂቱን እንሰማለን። ወዲሁም የለንደኑን ጊዜያችን ከፈቀደም የሎስ አንጀለስና የላስቬጋሱን ጨምረን አዳዲስ ዘጋቢዎቻችንን እናስተዋውቃቸዋለን። አስተዋይ መለሰ ከለንደን በስልኩ መስመር ላይ ይገኛል። አስተዋይ እንኳን ደና መጣ። እንኳንም ከአዲሶቹ ዘጋቢዎቻችን አንዱ በመሆን የአሜሪካ ድምፅን ለመቀላቀል በቃ እንኳን ደና ቆያችሁኝ። አሉላ በጣም አመሰግናለሁ። እንግዲህ ይህንን ታሪካዊ የሆነ የሬዲዮ ተቋም መቀላቀሌ በጣም ትልቅ ክብር ይሰማኛል። ያደግንበት ያሳደገን እውነተኛ የመረጃ ምንጭ ነው። እኔም ባለሁበት እውነተኛ የመረጃ ምንጭነቱን አረጋግጠን እንቀጥላለን ብዬ ተስፋ አደርጋለሁ። አመሰግናለሁ በጣም አስተዋይ። ወደ አሜሪካ ድምፅ ቤተሰብ እኔም እንኳን ደህና መጣህ እላለሁ። አመሰግናለሁ። እንኳን ደህና አቆያቸውኝ። ራዲዮ መጽሔት መታወቂያ ብቻ ሳይሆን እንደ አመችነቱ ወደፊትም ለፕሮግራሙ ተስማሚ የሆኑ የለንደን ወጎችን የምታጋራበት ጭምር ይሆናል። አድማጮቻችን፣ አስተዋይ እንደ አድማጭ ፕሮግራሞቻችን የመከታተል እድል ነበረ ቆንጅትን በረጅም ጊዜ አገልግሎቷ የምታውቃት ይመስለኛል። ዜና ስታቀርብ ወይም ፕሮግራም ስትመራ ሊሆን ይችላል። የራዲዮ መጽሔትም ሌላው አዘጋጅ ናት። ከእሷ ልትጀምር ትችላለ የመከታተል እድል ከነበረ የድሮ ነች እያልከው፣ የሚገርመው እኔም መጀመሪያ በጋዜጠኝነት ሕይወቴን ስጀምር ኢትዮጵያ ቴሌቪዥን ነበር የተቀጠልኩት እና አባቴ ይለኝ የነበረው ልክ እንደ ቪኦኤዎቹ እንደነቁ እንጂ ትክክለኛ ሀቀኛ መረጃ በደንብ አድርገህ መናገር መግለጽ መቻል አለብህ የሚል አስተያየቶች ነበር ሲሰጠኝ የነበረው። መጀመሪያ ከቪኦኤ ጋር ስተዋወቅ በግዴታ ነው የተዋወቅኩት። አሉ ለአንተ እንደገለጽከው ትክክለኛ የመረጃ ምንጭ ተደርጎ የሚወሰድ ብቸኛው ጣቢያ ስለነበረ ጀርመን ድምፅ ሬዲዮ እና ቪኦኤ ነው የነበረው። አስራ አንድ ሰዓት ላይ ጀርመን ድምፅ ሬዲዮ ቤት ሲከፈት በፊት እኛ ጨዋታ ላይ ነን፣ ምንም ትኩረት አናደርግለትም። ሶስት ሰዓት ላይ ግን የቴሌቪዥን ፕሮግራም ለማየት ወይም እራት እየተበላ ሁሉም ነገር ጸጥ እንዲል ተደርጎ ነው ሬዲዮ የሚከፈተው። ሁልጊዜ ጠብ ነበረ ከአባታችን ጋር መስማት አንፈልግብኝ ያያለም። በግዴታ ነው። ከዛ በኋላ ግን የሀገሪቱ የፖለቲካ ሁኔታ ሲገባን ሲመጣ፣ ስለ አለም መረጃዎች ስለ መረጃ ምንነት ማወቅ ከጀመርን በኋላ ግን ቪኦኤን ፈልገን የምናዳምጠውን የሆነው ምክንያቱም ቪኦኤ እኔ እስከማውቀው ድረስ እኔ እስከሰማሁት ድረስ የመጀመሪያው ሰላሳ ደቂቃ ዜናዎች ከተላለፉ በኋላ ዜናዎቹ ላይ ውይይት በማድረግ ወይ ደግሞ ወደ ሌላ ጉዳይ በመሄድ ፕሮግራሙ ላይ ትንሽ ደከም ያለ አድማጭ ነኝ እኔ ራሴን ስገልጸው የነበርኩት። ዜናዎቹ ላይ ግን ምንም ጥያቄ የለውም፣ በደንብ ስንከታተል፣ ምክንያቱም ብቸኛው እውነተኛ የመረጃ ምንጭ ተደርጎ ነው የሚወሰደው፣ በተለይ በተለይ ደግሞ ኢትዮጵያ ውስጥ እኔም ስራ ከጀመርኩበት ጊዜ በኋላ በጋዜጠኝነት እራሳችንም እናረጋግጥበት ነው ቪዮች ምን አሉ እየተባለ ይሰማል ይሰማ ነበረ እና ቪዮኤ ላይ የሰማነውን ስናወራም በዛ ባለቆቻችን አካባቢ ብዙም ደስታ አልነበረም ኦብየስ እንደሚገመተው እና አዎ አድማጭ ነበርኩኝ በተለይ በተለይ ዜናዎቹ ኢቲቪ ሰራኔ ዜና ክፍል ነበር የምሰራው ስለዚህ የሚስበኝ የዜና ነገር በብዛት ስለነበረ ከምሰራበት ዲፓርትመንትም አንፃር በደንብ በደንብ ዜናዎችን እንሰማለን ሰባት በተለይ የፖለቲካ ነገሩ በጣም በተቃወሰ ጊዜ ኢትዮጵያ ውስጥ ከዘጠና ሰባት ጀምሮ በደንብ በሚባል ደረጃ የቪኦኤ ተከታታይ ነበር። አስተዋይ ትክክለኛውን ዜና እውነተኛውን የምናጣራበት የምንሰማበት የአሜሪካ ድምፅ ነበር ነው ያለው። እንደው የምታስታውሰው አለ ይሄን ዜና ያረጋገጥኩበት የምትለው? አዎ አዎ ዜናውን አሁን ስፔሲፊካሊ ማስታወስ እንትን ቢልም አይ ቲንክ ነገሮችን የምናረጋግጥበት እና ደስታ የምናገኝበት የነበረው ይመስለኛል። ካልተሳሳትኩኝ የምርጫ ዘጠና ሰባት ጊዜ የምርጫ ውጤቶች በሚገለጹበት ጊዜ ሰላማዊ ሰልፎች፣ ይሄ በተለይ ውጭ ሀገር የሚካሄዱ ሰላማዊ ሰልፎች ሲካሄዱ ኢትዮጵያ ውስጥ ያን ጊዜ ቅንጅት አዲስ አበባን አልቀበልም ካለ በኋላ አዲስ አበባ ውስጥ የተገደሉ ሰዎች እንደዚህ አለለ የእነሱ የእነሱ ነገሮች ሲነግሩ ስንሰማ ላይ መስማት የምንፈልገው እውነታውን ስለነበረ እነዚህ እነዚህ አይነት የፖለቲካ ዜናዎች ናቸው። ዛሬ እንግዲህ የሙያ አጋራችን ልትሆን ተቀላቅለሃናል። የለንደን እንግዲህ ትኩስ ወሬዎች አያመልጡንም። የራዲዮ መጽሔት ደግሞ ዘና የሚያደርጉ ዘገባዎችና ቅንብሮች የሚደመጡበት ነውና በተለያዩ ዘገባዎች መላልሰህ እንደምትመጣ ተስፋ እናደርጋለን። በድጋሚ እንኳን ደህና መጣህ። ቆንጅት አስተዋይም በራሱ እንግዶች ይዟልና ወደዚያ ይውሰደን። ጥሩ ሀሳብ ነው አሉላ። መስመሩን ለአስተዋይ እንተውለት። አስተዋይ መስመሩ ያንተ ነው። እሺ፣ እጅግ አድርጌ አመሰግናለሁኝ ከለንደን። ከእንግዲህ በለንደን ብቻም ሳንገደብ እዚህ አውሮፓ አካባቢ ያሉትንም ለመቃኘት ጥረት እናደርጋለን። ለንደን ውስጥ በነገራችን ላይ ብዙ ያልታዩ የኢትዮጵያ የሆኑ እንግሊዝን ከኢትዮጵያ ጋር የሚያቆራኘው ብዙ ነገሮች አሉና በሂደት አንድ ሁለት እያዝናወጋቸዋለን። አሁን ለዛሬ ከአሜሪካ ድምፅ ጋር ያላቸውን ልምድ ያላቸውን ትዝብት ከዘመኑ የሚዲያ እንቅስቃሴ ጋር የሚዲያ የሕዝቡ አቀባበል ጋር ያላቸውን እንቅስቃሴ ሊነግሩኝ በዚሁ በእንግሊዝ ሀገር በለንደን ከተማ ወደ አስራ ስምንት እና አስራ ዘጠኝ ዓመት ገደማ የኖሩ ሁለት ሰዎችን አነጋግሬአለሁኝ። ከነሱ ጋር አጫጭር ቆይታ አድርገናል። እነሱም ቪኦኤ ማለት ለእነሱ ምን ማለት እንደሆነ ከሚዲያ ጋር አያይዘው ምን አይነት ትዝታ እንዳላቸው የልጅነት ዘመናቸው። እነሱ እንደሁም በሰባዎቹ፣ በሰማኒዎቹ አካባቢ የነበሩ አድማጮች ናቸው እና በእርግጠኝነት አድማጮችም በእነሱ ድሜ ያሉ ትዝታቸውን ይጭሩበታል፣ ሌሎችም ደግሞ ይዝናኑበታል ብዬ ያስባለሁኝ። እሱን አዳምጠን መለስ። ለዚህ ቃለ መጠይቅ ፈቃደኛ ስለሆኑ በቅድሚያ እጅግ በጣም አድርጌ አመሰግናለሁ። ለአድማጮች እስቲ ራስዎትን ያስተዋውቁልኝ። ዘላለም ዘነበ ይባላል። እዚህ ሀገር መኖር ከጀምር በ18 ዓመት ሆኖኛል። ሚዲያ ማለት ለእርስዎ ምንድን ነው? ሚዲያ ማለት እንግዲህ ሶርስ ኦፍ ኢንፎርሜሽን ነው። ከ18 ዓመት በፊት የሀገሪቱ የሚዲያ ላይ ትዝታውን ያጋሩኝ። አዎ ድሮ እንግዲህ የምንከታተለው የዛን ዘመን እኔ በነበርኩበት ጊዜም ቴሌቪዥን ገና ብላክ ኤንድ ዋይቱ ነበረ ከለድ ቴሌቪዥን ያው የመጣው በቀበሌ ነው። ቀበሌ ነበር ሄደላይ ነበረው። በጣም ኢንጆይ እናደርግ ነበረ። ሌላው ደግሞ ሬዲዮ ነው። ሬዲዮ ያው የኢትዮጵያ ሬዲዮ አለ። ከዛ በኋላ ደግሞ በትምህርት በሬዲዮ ተብሎ ለገዳዲ መጡ። ፋና ሬዲዮ ተጀመረ። እነዚህ እነዚህ እንግዲህ እኔ በነበርኩበት ዘመን ነው። በጣም በቃ ሬዲዮ ቅዳሜና እሑድ አንድ የመዝናኛ እንትናችን ነበረ። ከውጭው ደግሞ የጀርመን ሬዲዮ ቪኦኤ እንደገና ደግሞ አንድ ከራሽያ የሚተላለፍ ሬዲዮ ነበር። የአማርኛ ፕሮግራም የዜና ሶርሳችን ነበር። እነዚህ እስፔሻሊ በ83 ዓመተ ምህረት ኢህአዴግ በሚገባበት ዘመን ትምህርት ቤት ነበርን ዩኒቨርሲቲ ነበርንና ዜና እነዚህ ሶስቱ ላይ ነበረ እየሮጥን እናዳምጥ የነበረው አራተኛ ኢትዮጵያው ማለት ነው። ምንም በዛን ጊዜ እንግዲህ ሳይድ ይዞ ስለሆነ ሚዲያ ነጻ ስላልነበረም በዚህ በኩል ያለውም የራሱን ስለሚያወራ፣ በሌላ በኩል ያለውም የራሱን ስለሚያወራ እንደ ተጨባጭ የኢንፎርሜሽን እውነታን ላይ የተሞረኮዘ ብለን የጀርመንን የቪኦኤን እንደገና ከራሺያ የሚተላለፈውን የሬዲዮ በቃ ከዚህ ከዛ ስዊች እያደረግን እናዳምጥ ነበር። አሜሪካ ድምጽ ሬዲዮ ከሚያስተላለፏቸው ነገሮች ትዝ የሚሉትን ስ ትዝታውን ያጫቱኝ። ቪኦኤ በእርግጥ በጣም እንወደው ነበር ከሙዚቃዋ ከመጀመሪያ ከኢንትሮዳክሽኗ የምትለዋ እሷ እስካሁንም ያለች ይመስለኛል። ከምሽቱ ሶስት ሰዓት ሆኖ እስከሚጀምር ድረስ በጣም በጣም በጉጉት ነበረ። በቃ ሬዲዮዋን ከበን ነበር እናዳምጥ የነበረው። እና የነበረችው አንድ ሬዲዮ ነበረች። እንደውም ጦርነታችን የዛች ሬዲዮ ታሪክ ነበር። ሬዲዮዋ የሆነ ፕሮብሌም አላት። ታወራ ታወራና በመሀል ቀጥ ትላለች። በጥፊ ከዛ ስትመታ ደግሞ ትገለበጥና ትጀምራለች፣ ታወራለች። እና ጦርነታችን ከሬዲዮዋ ጋር ነበረ ዜና ለማዳመጥ እኛም ራሳችን ከፋሚሊው እንትን አንጻር በቃ በጣም ምንም የመናገርም ነገር የለም። ዝም በሉ አሁን ቪኦኤ ሊጀምር ነው ከተባለ በቃ ይከፈታል። ጠረጴዛዋ ላይ ትቀመጣለች ሬዲዮ እሷ ነች የምታወራው እና ቪኦኤ በጣም የሚወደድ ፕሮግራም ነበረው። የዜና አቀራረባቸው ምናምን በጣም ደስ ይላል። ዜናውንም ያቀርቡ ያነቡ የነበሩ ሰዎች ድምጻቸው በጣም በጣም በጣም ደስ የሚል ነበር እና ጥሩ ኢንፎርሜሽን ደውለው ጠይቀው አናግረው ያቀርቡ ነበር እና የኢንፎርሜሽን ፍሰቱ አትሊስት አትሊስት ዘጠና ጠና አምስት ፐርሰንት ድረስ አኪሬት ነበረ ብለን እናዳምጣለን። እና የሚሆነው ነገር እና እነሱ የሚሉት ነገር ተመሳስሎ እናገኘዋለን። እና ጥሩ ነበረ ለመረጃ ያለው ቫሊዩ። የሚዲያዎቹ ሁኔታ እስኪ የበፊቱና የሆኑን እያነጻጸሩ ትንሽ ኢንፎርሜሽን በአሁኑ ሰዓት ሀገራችን ውስጥ ብትገባ አንዳንዱ በውሸት ያለ የሌለ ነገር አቅርቦ ዩቲዩብ ላይ አድርጎ የማይረቡ ነገሮች የሰውን ጭንቅላት ወደማይሆን ነገር የሚመራ አለ። እዛን ያክል ደግሞ እውነተኛ የሆነውን ነገር ደግሞ አቅርቦ ሕዝቡ በዛ ኢንፎርሜሽን ላይ ተንተርሶ ትክክለኛ የሆነውን እውነት የሆነውን ነገር እንዲያገኝ ደግሞ የሚጥሩ አሉ። አሁን እነዚህ ነገሮች በምን እንወቃቸው? የትኛውን ነው ጥጥሩ የሚያቀርበው የትኛውን ውሸት የሚያቀርበው የሚለው ለሰው ችግር ነው። እኛ በነበርንበት ዘመን በቃ የምናውቀው ኢትዮጵያ ነው። አንድ ኢትዮጵያ ነው። በቃ ኢትዮጵያ ብለን ነው የምናዳምጠው፣ ሀገራችን ብለን ነው የምናዳምጠው። አሁን ያለው ሰው ደግሞ ኢትዮጵያ ብትለው አንዳንዱ ደንታ የለውም። ምናልባት አሁን የተወለዱ ልጆች በጣም ኮንሽስ ይመስሉኛል። ስለ ኢትዮጵያ ምን ይመኙለታል? ለቪኦኤ በመጨረሻ ነው፣ ለቪኦኤ መልካም ዕድል ነው የምመኝለት። አመሰግናለሁ። አመሰግናለሁ። በጣም አመሰግናለው ሊያናግሩኝ ስለፈቀዱ ራሱ ያስታወቁልኝ፣ እኔም በጣም አመሰግናለው። ስሜ ወንዶሰን ግርማ ይባላል። ከኢትዮጵያ ከወጣሁ ወደ አስራ ዘጠነኛ ዓመቴን ይዣለሁ። በለንደን ከተማ ነው የምኖረው። ሚዲያ ሲባል ለእርስዎ የሚሰጠው ትርጉም ምንድን ነው? በእኔ አመለካከት ሚዲያ ማለት በጣም ፓወርፉል የሆነ ኢንፎርሜሽን ያልሰማኸውን ሩቅ ቦታ ያለን ነገር በቅርብ አምጥቶ ኢንፎርም የሚያደርግህ ነገር ነው። መቼም አሁን ጊዜው ተቀይሯል። የቴሌቪዥን የሬዲዮ ያን ጊዜ የነበረው ትዝታ ስ አቤት አቤት ወደኋላ ወሰድከኝ። በሰባዎቹ ነው እንግዲህ እኛ ለሚዲያ የበቃንበት እድሜ ማለት ከሃይ ስኩል ጀምረ የጉርምስና አንዳንድ ኢንፎርሜሽን የምትፈልግበት በዛን ጊዜ የተመቻቸ ሚዲያ ጊዜም አልነበረም። የነበረን አንድ የመንግስት ሚዲያ ነው ኢትዮጵያ ቴሌቪዥን፣ ኢትዮጵያ ሬዲዮ። ከዛ ቀጥሎ ጆሮአችንን አቁመን በጣም የምንፈልገው ቪኦኤ የአማርኛ ድምፅ ነው። እንዲሁም ደግሞ ወደ 11 ሰዓት በኢትዮጵያ አቆጣጠር የሚመጣ የጀርመን ድምፅ ሬዲዮ አለ። ሁለቱን በጣም በጣም ሆን ብለን በተለይ ተማሪዎች እያለን በጥናት ሰዓት ሁሉ ጥናት ቆሞ ቀጥታ እሱ ላይ ነበር ፎከስ። ቪኦኤ ማታ ሶስት ሰዓት ላይ ነው። በቃ ለሶስት አስር ጉዳይ አምስት ጉዳይ ጆሮችን እናቆመን እሱ ላይ ነበር ትዝ ይለኛል። እዚህ ሀገር እስኪመጡ ድረስ የአሜሪካ ድምፅ ሬድዮ ማለት ለእርሶ ምን ነበር እረ በጣም እንጂ በቃ ጆሮ ውስጥ እስካሁን በቃ ያቃጭላል ሲጀመር ያለው ሙዚቃ ራሱ ንንንን የሚል ነገር አለ የሆነ ሙዚቃ አላቸው በጣም የሚስብን በቃ ጆሮችን የምንከፍትበት ሃይስኩል በጨረስኩበት ሰዓት የሆነ ስራ ይዤ ወደ በረሃ ኦጋዴን ሶማሌ ቦርደር አካባቢ ሙስታሂል የሚባል አካባቢ ጫካ ውስጥ ለአንድ ስድስት ወር ያህል ሄጄ ነበር ለስራ እዛ ላይ እራታችንን ልክ በቃ ጨርሰን ሻወራችንን ከፊልድ ተመልሰን ከወሰድን በኋላ ሁሉም ፎጣውን ተከናንበው በቃ ቪኦኤ ነው የሚጎረጎረው። እሱ በቃ መዝናኛችንም ነው ኢንፎርሜሽንም ጋዘር የምናደርግበት ነው። በወቅቱ ደግሞ የተለያዩ የደርግ የነበረ ችግር የወያኔ የሻቢያ ዘመን ነው። በጣም ጆሯችንን አቁመን የምንከታተለው ሚዲያ ነበር ቪኦኤ። እውነተኛውን ኢንፎርሜሽን ከጥሩ ማስረጃ ጋር ይሰጠናል። በቃ ትንሽ ትልቅ አይልም፣ ሁሉም ነበረ ጆሮን ከፍቶ የሚሰጠው። ጆሮ እኮ እውነት ይፈልጋል። እና መሬት ካለው አጠገብህ ካለው ነገር እውነቱን ሪፖርት አድርገው በሬዲዮ የምትሰማው ከቪኦኤ እና እንዳልኩ ቅድም ከጀርመን አንዳንዴ እንጂ ከኢትዮጵያ ሬዲዮ ምንም አይነት ግንባር ያልከው አይነት በቃ ያየውን በሌላ ተርጉሞ ነው ለሪፖርት የሚቀርበው። ስለዚህ ሌላ ቴሌቪዥኖችም ሆኑ ሌላ ነገር ዝም በሉ አጥፉ ተብሎ በቤተሰብ ደረጃ ራሱ የሚዳመፅ ሬዲዮ ጣቢያ ነበር። ያን ጊዜ ከነበሩት የሚያስታውሷቸው ጋዜጠኞች ይኖራሉ? አዎ ችም ጊዜው ስለቆየ ትዝ ይለኛል። ሰለሞን ክፍሌ ሰለሞን ክፍሌ በቃ ድምፁ የተለየ ነው። የአቀራረብ ዘይቤው ራሱ ሰለሞን ክፍሌ በደንብ አስታውሰዋለሁኝ። ሌሎችም ነበሩ። እዚህ እስከመጡ በኋላ ኑሮን እንግሊዝ ሀገር ካደረጉ በኋላ ቪኦኤን የማዳመጥ እድል አግኝተዋል። አዎ ከነበረ ውስጤ ካደረብኝ ፍቅር ቀጥታ የዕለቱን እንኳን ባላዳምጠው በዩቲዩብ ፈልጌ ምናምን አንድ ቀን ያለፈን ሁለት ቀን ያለፈን በደንብ እከታተለዋለሁ። በመጨረሻም መግቢያ ላይ እንዳልኩት የአሜሪካ ድምፅ ሬዲዮ የአማርኛው ፕሮግራም አርባኛ ዓመቱን እያከበረ ነው እና ምን ይመኙለታል? ቪኦኤ ከልጅነት በኢንፎርሜሽን ያሳደገኝ ጣቢያ ነው እና አሁንም እየሰሩት ያለው ይሄ የተተካውን ወጣት የሚያደርገው ያለው ትክክለኛ የሆነ ታማኝ የሆነ ሪፖርት ነው እየተሰራ ያለው። በበለጠ እደጉ ተመንደጉ። አሁንም በሚቻለኝ ከታተላት ችግር እጅግ አድርጌ አመሰግናል። በጣም አመሰግናለሁ። ዘገን አስተዋይ መለሰ ወደ አሜሪካ ድምፅ የአማርኛ አገልግሎት ቤተሰብ እንኳን ደህና መጣህ እንላለን። በድጋሚ ግሩም ዝግጅት ነው ይዘህ የቀረብከው። የመጀመሪያ ዝግጅትህ ነው በዚህ በአማርኛው ክፍል በአሜሪካ ድምፅ። እንግዲህ ይልመድብህ ነው የምንለው። አመሰግናለሁ። አድማጮች እንዳስተዋይ ሁሉ በቅርቡ የተቀላቀሉንን የሎስ አንጀለሷንና የላስ ቬጋሱን ዘጋቢዎቻችንም በተመሳሳይ የምንተዋወቅበትና በየአካባቢዎቻቸው የሚገኙ የአሜሪካ ድምፅ የረዥም ጊዜ ታዳሚዎችም ድምፅ በተከታታይ ፕሮግራሞቻችን እንሰማለን። ከአሜሪካ ድምፅ የኢትዮጵያ ስርጭት ጋር የሚዛመዱ የተለዩ ገጠመኞች ያላቸው አድማጮቻችንም በየበኩላችሁ ገጠመኞቻችሁን በድምፅ ቀርጻችሁ ብትልኩልን ወይም በኢሜይል ብታደርሱን የምናስተናግድ መሆኑን ከወዲሁ ለማስታወስ እንወዳለን። መልእክቶቻችሁን ስትልኩ ታዲያ ለአሜሪካ ድምፅ የራዲዮ መጽሔት ዝግጅት ክፍል ማለት አስዘንጎ ቀደም ብለን ያስተዋወቅናቸው የምሽቱ እንግዳችን ደረጀ አለማየሁ ይባላሉ። ዶክተር ደረጀ በዓለም አቀፍ ደረጃ በአንድ በኩል በባለጸጋና በምልማት ላይ ባሉት ሀገሮች መካከል በሌላ በኩል ደግሞ በሀገሮች ውስጥ በተለያየ የኢኮኖሚ ደረጃ ላይ በሚኖሩ ሰዎች መካከል ያለው ያልተመጣጠነ የግብር አከፋፈል በብዙሀን ሕልውና ላይ የሚደቅነውን ፈተና የሚቃወም ዓለም አቀፍ ድርጅት ይመራሉ። ከመሥራቾቹም አንዱ የሆኑበትንና ይህን ዛሬም በሥራ አስኪያጅነት የሚመሩትን ለሰዎች መብት የቆመ ድርጅት ሥራ እንዲሁም ወደዚህ ሥራ ያመጣቸውን መንገድ ያጫውቱናል ደረጃ አልማየሁ፣ በቅድሚያ ለጊዜው አመሰግናለሁ። እንዴት አመሰግናለሁ። ዶክተር ደረጀ በሙያው ከፍተኛ የምጣኔ ሀብት ባለሙያና የልማት ጉዳዮች አዋቂ ነዎት። ወዲሁም ደግሞ በአማርኛ በግርድፉ ሲመለስ ፍትሐዊ ለሆነ የግብር ክፍያ የቆመ ግሎባል አላያንስ ፎር ታክስ ጀስቲስ የተሰኘ ዓለም አቀፍ ድርጅት ይመራሉ። በጥቅሉ ለሰው ልጆች መብት የተያዘ ሙግት ነው እንደተረዳሁትና፣ እስኪ ድርጅታችሁ የተሰማራበትን ስራ እንዲሁም የቆመለትን አላማ ዘርዘር አድርገው ቢያስረዱን። አመሰግናለሁ። ሊቀመንበር የነበርኩት ከተመሰረተ ጀምሮ ለአንድ ስምንት ዓመት ነበር። አሁን ከሊቀመንበርነት ወርጄ ደሞዝ ተከፋይ ስራ አስኪያጅ ሆኛለሁ። ግሎባል አላያንስ ፎር ታክስ ጀስቲስ ምንድን ነው ድርጅቱ የሚባለው ለማስረዳት፣ ለምንድን ነው የቆመው ከሚለው መነሳት ይሻል ይመስለኛል። እንግዲህ አንተም አድማጮች ዘንድ በጠቅላላ በሰፊው በታዳጊ ሀገሮች ውስጥ ሀብታም ሀገሮች፣ ረጂዎች፣ በሀብታም ሀገሮች የተቋቋሙት እንደ ዓለም ባንክ እንደ የዓለም ገንዘብ ድርጅት ለድሃ የሚያስቡ፣ ችግር የሚመጣው በደሃ ሀገሮች ያሉ መሪዎች ጉቦ ስለሚበሉ ገንዘብ ስለሚዘርፉ ነው። እነሱ መልአክ፣ የአፍሪካ የአውሮፓ የአሜሪካ የደቡብ አሜሪካ ኤዥያ መሪዎች ናቸው ዋናው ተጠያቂዎች የሚል በጣም የተስፋፋ እምነት አለ። ሁለተኛ ደግሞ ይሄ ደሃ ሀገሮች የሚንቀሳቀሱት ከሀብታም ሀገሮች በሚያገኙት የእርዳታ ጠብታ ነው የሚል አይነት የተስፋፋ እምነት አለ። ይሄ በፍጹም እውነታውን የሚቀይር የተሳሳተ አመለካከት። እኛ በዚህ አካባቢ መስራት በመጀመርበት ጊዜ ሁለት ነገሮች ላየ ነው። አንደኛ ለምሳሌ አፍሪካን ብትወስድ አፍሪካ ለአለም አበዳሪ እንጂ ተበዳሪ አይደለም። የፍሳሽ መጠን በምታይበት ጊዜ እኛ አይደለንም። ለኦኢሲዲ በሚያደርጉት አንዳንድ ሪፖርት ላይ በእርዳታ ለምትገባው አንድ ዶላር ሶስት ዶላር ከአፍሪካ ይወጣል የሚል በጠቅላላው የገንዘብ ንብረትን በምታይበት ጊዜ አፍሪካ ወደ ውስጥ ከሚገባ ወደ ውጭ የምታወጣው ይበልጣል። እርዳታ የሚባለው ነገር በነጻ የተሰጠ ይመስላል እንጂ ነጻ ሀገሮች የራሳቸውን የኢኮኖሚ ፖሊሲ እንዳይወስኑ እጅ በራሳቸው የሚፈልጉትን ስራ እንዳይሰሩ የሚያደርግ እንዳውም በአንዳንድ ምሁራን አባባል ሀብሳብ ሀገሮች እኛ እንደሰራነው ሳይሆን እኛ እንደምንላችሁ የሚል አመለካከት አላቸው ነው። ምክንያቱም እነሱ ሲያድጉ የነበረ ጊዜ የሚደረገውን ፖለቲካ ሳይሆን እነሱ ዛሬ አፍሪካ፣ ኤዥያ፣ ደቡብ አሜሪካ እንዳይደርስባቸው የማይሆን መንገድ ለማስያዝ የሚሰጡት ምክር ላይ የተመሰረተ ነው ብድር ስለዚህ ገንዘብ ስርቆት የሚባለውን ነገር ደግሞ በምትመለከትበት ጊዜ የአፍሪካ መሪዎች አይሰርቁም፣ ዝርፊያ የለም፣ ጉቦ የለም አይደለም። መጠኑን በምታስተያይበት ጊዜ አንድ ለሶስት ነው። ከሀብታም ሀገር የሚመጡ ትልልቅ ካምፓኒዎች በህገወጥ መንገድ የሚያስወጡትና ታክስ ሳይከፍሉ አጭበርብሮ የሚያስወጡት ሰባ ፐርሰንት ከአፍሪካ ወደ ሰሜን የሚሄደው ገንዘብ ነው። ለአድማጮች ግልጽ እንዲሆን ይሄ በአቅጣጫ ምን የገልጸውን ነው። ከደሃ ሀገራት እርዳታ ለሚሰጡት ራሳቸው ወደ ምዕራባውያኑ ወይም ባለጸጋው ሀገራት ነው እንደውም የሚመለሰው እያሉ ነው። አንድ ለሶስት ለአንዷ ዶላር ሶስት ወደ ሀብታም ሀገሮ የሚመለሱ አፍሪካ፣ ኤዥያ፣ ላቲን አሜሪካ በጉቦ ነው እንጂ ሌላ ዘረፋ የለም የሚለው ደግሞ እንደገና ቁጥሩ በምታስተያይበት ጊዜ እንዲያውም የአፍሪካ ዩኒየን ያወጣው ሪፖርት ላይ ሰባ በመቶ በንግድ ውስጥ ሀብታም ኩባንያዎች በሚያደርጉት የማጭበርበር እና ሕግን እንደፈለጉት ተርጉሞ በሚያስወጡት ሰባ በመቶ የበለጠው ከአፍሪካ ውስጥ የሚወጣው በሱ ነው። ይሄ ጉቦ፣ ሌላ ሌላው ነገር አንድ ብሎ ሰላሳ ፐርሰንት ነው የሚሆነው። ጉቦ የችግር ምክንያት አይደለም አይደለም ምል፣ ነገር ግን የገንዘቡን መጠን በምታይበት ጊዜ በኪስ አውላቂ እና በዘራፊ መካከል ያለ ልዩነት ነው ስለዚህ ኪስ አውላቂዎቻችንንም ችላሳንን፣ ዘራፊዎች አፍሪካን፣ ደቡብ አሜሪካን፣ ኤዥያን እንዳይዘርፉ ለማድረግ ምን ማድረግ አለብን? እንዴት መታገል አለብን? ከእንዲህ አይነት ንቅናቄ ነው የምንሰራበት ድርጅት የተፈጠረው። መልካም፣ እና አላማችን ምንድን ነው? ይሄ በሀገር ደረጃ በአጉረርችን ደረጃ ኪስ አውላቂዎቻችን ኪስ እንዳያወልቁ መከላከልና መታገል ሳናቆም ዘራፊዎች ደግሞ አፍሪካን፣ ኤዥያንና ደቡብ አሜሪካን እንዳዘርፉ መከላከል በሁለት በኩል የተያዘ ትግል ማካሄድ ነው የኛ ድርጅት የሚሰራ። መልካም እነዚህ ሁለቱ ናቸው። በደንብ የተረዳን ይመስለኛል። በአገር ደረጃ በአገር ውስጥ የሚፈጸም ምዝበር አለ። እርስዎ በንጽጽር በኪሳው ላቂነት መስለውታል። በአለም አቀፍ ደረጃ ረጂዎቹ ራሳቸው መልሰው የሚወስዱት በእርዳታ ስም ከሚመጣው ሶስት እጅ ነው። በንጽጽርም ሀገር ውስጥ ከሚባክነው የሚዘረፍ ያሉት የባለጸጋ ሀገሮች ኩባንያዎች መልሰው የሚወጣው ይበልጣል ብለዋል። እስኪ ፈታፈታ እናድርገው ዶክተር ደረጀ፣ ይሄ የተለመደውን በስፋት የምናውቀውን አይነት የመብት ተሟጋችነት አይነት አይደለም። ይልቁንም የሀገራትን ህልውና የህዝቦችን ህልውና የሚመለከተውን ያህል ጠዋት ማታ የምንሰማቸው የመብት ሙግቶች ለየት ይላሉና ድርጅቱ ውስጥ ካለዎት የአመራር ኃላፊነት በተጨማሪ እንደ ምጣኔ ሀብት ባለሙያም ጭምር ጽንሰ ሀሳቡንም ቀረብ አድርገን ለመረዳት እንሞክር። ከቀረጥ ክፍያ ጋር የተገናኙ አሰራሮች ለዚህ መንገድ መሆናቸውን ስለ ድርጅታችሁ የሚገልጹ ጽሑፎች ያስረዳሉ። የቀረጥ አከፋፈል በሀገር ውስጥም በሀገሮች መካከልም ይላሉ። ቅድም ካሉት ጋር የሚያያዝ ይመስለኛል። የቀረጥ አከፋፈል በተለይ ደግሞ ለሌለው ሰው ምኑን ይከፍላል ብሎ ላያነሳ ያለውም ትንሽ ነው የሚከፈለውም ትንሽ ነው ብሎ ሊያስብ ይችላል። በተራ ሰው ዓይን ድሃ ሀገራት እንዴት አድርገው ነው በቀረጥ ስም የሚያጡት የሚለውን በምሳሌ ማሳየት የሚቻል ከሆነ አንዲት አፍሪካዊት ሀገር በድጎማ ከፍተኛ ገንዘብ ታገኛለች ተብላ የምትወሰድ ሀገር፣ በአንጻሩ ምዝበራ የሚፈጸምባት ከደሀ ህዝቧ የሚወሰድባት ሀገር ምሳሌ ይስጡን እስኪ። አወሳሰዱን በተጨባጭ የምታውቁትንም አንድ ምሳሌ ል ብዙ ምሳሌዎች መስጠት ይቻላል። እንግዲህ ቀረጥና ግብር መካከል ያለው ልዩነት ታክስና ከስተምስ መል ልዩነት አለ። እሱ ውስጥ አልገባም። ግን አንድ በጣም ጥሩ እኛ ብዙ የተጠቀምንበት አንድ ጥናት አለ። ሳብ ሚለር የሚባል እናንተም ሀገር አሜሪካ የሚሰራ የቦት አድቫይዘር ሁሉ ባለቤት የሆነት ኢንተርናሽናል የቢራ ካምፓኒ አለ እና የኛ አባል የሆነ ድርጅት ባደረገው ጥናት ጋና ውስጥ እሱ ከከፈለው ቀረጥ የበለጠ መንገድ ዳር ቢራ የምትሸጥ ሴትዮ ቀረጥ ከፍላለ። ምንድነው የሆነው? ሶስት ምሳሌዎች ልስጥህ። እሺ፣ እንግዲህ ታክስ የሚከፈለው በትርፍ ላይ ነው። ትርፍ ደግሞ ምን ማለት ነው? ከወጪና ከሽያጭ የሚተርፍ ማለት ነው አይደል። እኔ አሁን ወጪዬን አጭበርብሬ ከፍ ካረብ ከሽያጬ ጭራሽ እንዲበልጥ ካለ ትርብሳውን በኪሳራ የሚሰራ ነው የሚመስለው። ስለዚህ ክህለት ያለው ሂሳብ አያያዝ ይባላል። ወጪም ትወዝረው እና ገቢህም ወይ እንዳለ ትተዋለህ ወይ ታሳንሰዋለህ። ለምሳሌ ይሄ ድርጅት የራሱ የገንዘብ ቅርንጫፍ አለው፣ ግን ይሄ ቅርንጫፉ በሌላ ሲል ነው የሚመዘገበው ከእሱ ጋር የተያዘ መሆኑ እንጋታ ይንገርኛል። ከራሱ ገንዘብ ይበደርና ጋና ይህንን ገንዘብ ነው ስራ ላይ ያውልኩት ይልና፣ በየአመቱ ለዚህ ብድር ይሄን ያህል ወለድ እከፍላለሁ ይላል። ወለድ ወጪ ነው። ስለዚህ በዛ በወለድ መጠን ከትርፉ ያሳንሳል ማለት ነው። ከዛ በኋላ ለገንዘብ አያያዝ ምክር ስዊዘርላንድ ከሚባል ካምፓኒያ ይሄን ያህል ከፍዬ አማካሪዎችን አሰርቻለሁ ይላል። ሌላ ውጪ፣ አሁን ሌላ ውጪ ማለት ነው ወጪው ይቆለልና አፍሪካ ውስጥ የምንሰራው በኪሳራ ነው ይሉሃል ይሄ ደግሞ ምንድን ነው ራሳቸው ይሄ ትልልቁ ኩባንያ በተለያየ ስም የተለያየ ቦታ ይመዘገባል እሱ በሱ ዕቃ ይሻሻጣል ባልሆነ ዋጋ እስበሳቸው ለሂሳብ አያያዝ ብቻ ሲሉ ይስማማሉ አንድ ምሳሌ ል ኬማን አይላንድ የሚባል ትንሽ ደሴታ በእንግሊዝ ዘውድ ስር ያለ አንድ ቢሮ ውስጥ አንድ ህንጻ ውስጥ አስራ ሁለት ሺህ ማልቲናሽናል ድርጅቶች ተመዝግበዋል። አሁን ለምሳሌ እና አፕል የንግድ ምልክታቸው የተመዘገበው ብለህ ተመልከት። በሙሉ ቀረጥ የማይከፈልባቸው ቁጥቋት በሴቶች ላይ ነው። አማዞን የሚባለው አሁን እዚህ ፈረንሳይ የሚሰራ ፈረንሳዮች ለመስራት አማዞን ለሚባለው የንግድ ምልክት በሶ ሚሊዮን መክፈል አለብት። ይዝና ለራሱ በርሙዳ ለመዘገበው መስሪያ ቤት ያስተላልፋል ይሄንን ፈረንሳይ ውስጥ ወጪ ነው ይላል። ይሄን ወጪ ካደረገ ትርፉ ይቀንሳል ማለት ነው እና ይሄንን ንግድ ምልክት የሚባለውን እነዚህ ቀረጥ የማይከፈልባቸው ሀገሮች ይሄዱና እነዚህ አስራ ሁለት ሺህ ካልኩ ቢሮዎች አንዱ ውስጥ የፖስታ ሳጥን ድርጅት ይከፍቱና አብዛኛው የሚከፈለው ለነሱ ነው። ለሌለ ድርጅት የንግድ ምልክቱ ዋጋ መከፈል አለበት። እሱን እየከፈልኩ ነው ኮፋት አውሮፓ ውስጥ ቀረጥ ከፍሏል እንኳን አፍሪካ። እና ይሄ እንግዲህ አንዳንድ ምሳሌ ሊታይ የሚችሉ ይሄ እንዳልኩ ክህለት ያለው ሂሳብ አያያዝ የሚለው ማለት ዝርዝር አለ። ብቻ በጠቅላላው ምንድን ነው ወጪያቸውን በዚህ ክህለት ባለው ሂሳብ አያያዝ ከፍ ያደረጉና ትርፋቸውን መሬት ያወርዱና በተጨባጭ ትርፍ የሚያገኙበት ሀገር ትርፋቸውን ዝቅ ያደረጉና የሚከፍሉት ቀረጥ በጣም ትንሽ ይሆናል። ሌላው አሁን የመኪና መገጣጠሚያ አፍሪካ ውስጥ አለ እንበል፣ የሚቸልኮ የምን በለው አሁን መገጣጠሚያ፣ እነዚህ ትልልቆቹ መገጣጠሚያ አካሎች ከውጭ ነው የሚመጡ። እንደ ኪሎ ሙዝ እንደ ምናምን ዋጋቸው ስንት እንደሆነ ገበያ ላይ የምታውቀው ነገር የለም። እነሱ ናቸው የሚጨምሩበት፣ ምክንያቱም ተመጣጣኝ የሆነ ዋጋቸውን የሚያስገምት እቃ የለም። እና ገጣጥሞ ሲጨርሱ ወጪያቸው ሰማይ ይወጣል። አሁን በብድር ነው መተን ኢንቨስት ያደረግ ነው ይሉና ከራሳቸው የገንዘብ ቅርንጫፍ የወሰዱት በተራ የባንክ ብድር የሌለ ወለድ እየከፈል ይሉና ወጪያቸውን ከፍ ያደርጉታል። እና ወጪ ከፍ በማድረግ ትርፋቸውን በማሳለፍ የሚከፍሉት የቀረጥ መጠን የታክስ መጠን በጣም ዝቅተኛ ነው። ይሄ ትርፍን በማጭበርበር የሚደረግ ሽፍጫ በጠቅላላ ወደ አምስት መቶ ቢሊየን ዩኤስ ዶላር በአመት ሊሆን ይችላል ብሎ ይገምታሉ። እኛ ከዛም በላይ እንሄዳለን። ይሄ አይነት አሰራር አለ። ይሄ አንዳንዱ ደግሞ ህጋዊ ነው። ለምሳሌ ዝም ብሎ አንድ ጊዜ አንድ ባንክ እዚህ አውሮፓ ውስጥ አንድ ሰውዬ እድገት ዘለለው እና ተበሳጭቶ ሲዲሮም ላይ የቀዳውን ፋይል ለመሸጥ ለጀርመን መንግስት በምስጢር ገንዘባቸውን ይዜ ደበቋሉ እና ልሽጥላችሁ ብሎ ይነጋገር ነበር። ምንድን ነው የተገኘ አንዳንዱ አጭበርባሪ በውሻው ሂሳብ ደብተር ከፍቷል። በውሻው ስም በውሻው ስም አሁን እናንተ ሀገር አሜሪካ ማንነት የማይጠይቅ ኢንፋት የእኛ እንደ አባል አብሮ ሰሪ የሆነ ድርጅት አለ። ፋይናንሻል ሴክረሲ ኢንዴክስ የሚል ያውጣል። በዓለም ላይ ደንበኛ የገንዘብ አጭበርብሮ መደበቂያ ቦታ በዓለም ላይ አንደኛ አሜሪካ ነው። ዩናይትድ ስቴትስ ኦፍ አሜሪካ እነዚህ አስራ ሁለቱ ክራውን ዲፔንደንሲስ አንድ ላይ ቢመደቡ እንግሊዝ ነበረች አንደኛ የምትሆነ አስራ ሁለት ክራውን ዴፐንደንሲስ ን ኦቨርሲስ ተሪተሪስ የሚባሏል ጀርሲ የሚባል ስለዚህ በአጭሩ ለመደምደም ይሄ ሰርቶ ለመብላት ሰርቶ ለማግኘት የሚሰራ ሳይሆን ማፊያ ዳራም ግደው የዓለም ኢኮኖሚ ነው ያለው ወደሚል ድምዳሜ ያደርሰል በጣም ውስብስብ ምናልባትም ከርቀት ለምናየው ከላይ የሆነ ለመገመትም የሚያስቸግር ነው። የቀረጥ ክፍያን በሕጎች መካከል ባለ ክፍተት ወይም ሕጎች ባላቸው ክፍተት ላለመክፈል የሚሞከርበት አሰራር በዚህ በዩናይት ስቴትስም በስፋት ይታወቃል። ሕጋዊም ተደርጎ ነው የሚወሰደው። ክፍተት ነው የሚባለው እና ጨርሶ ሕግ መተላለፍ ሲሆን ነው ተጠያቂ ማን ከፈተው ብሎ መጠየቅ ነው። እሱም ትክክለኛ ጥያቄ ይመስለኛል። እንዳሁም ዋረን በፌት ከአሜሪ ሚሊያርዴሮች አሉ ሱ ብሎ ነበረ የደ ጸሀፊ ተነ የበለጠ ታክስ የምትከፍልበት ምክንያት አልገባኝም ብሎ ነበር። እሳቸው ያልተማከለ አሰራር እና መካከለኛ ገቢ ያለውን ህዝብ ይጎዳል ብለው ይሟገታሉ። መንግስት ለማሻሻል የሚደረጉ ጫናዎችም ይደግፋሉ። በይፋ ወጥተው ይናገራሉ። ትክክል ነው ዶክተር እስኪ አሁን ለአድማጮች ዓለም ምን አይነት የገንዘብ ዝውውር እንዳለ፣ ግብይቱ ምን እንደሚመስል ለብዙዎቻችን በግልጽ የማይታየውን አሰራር፣ ምን አይነት ዘዴዎች ትልልቆቹ ኩባንያዎች እንደሚጠቀሙ ገልጠዋል። የእርሶ ድርጅት ዋና ስራችሁ እንደመሆኑ ጠዋት ማታ የምትሟገቱለት ነው እንዲህ ያለ ለመኖር የማያስችል ሁኔታ፣ እኩልነት የተነፈገ ፍትሃዊነት የጎደለው አሰራር ነው የሚለው ስለ ድርጅታችሁና ስራዎቻችሁ የተጻፉ ጽሁፎች እንዴት ነው ይለወጣል ብላችሁ ተስፋ የምታደርጉት? እነኚህ ኩባንያዎች ታላላቅ ኩባንያዎች ናቸው፣ ድጋፍ አላቸው። የመንግስታዊ አሰራሮች ለእነሱ እንዲመች ያደርጋሉ። በድሃ ሀገራት ብቻ ሳይሆን በራሳቸውም በትላልቆቹ ሀገራት ጭምር በቅርብ ጊዜ ፓናማ ፔፐርስ እንደተባለው ጋዜጠኞች ያጋለጡት አንዳንድ አሰራር የጋነነ እስካልሆነ ድረስ እንደተፈቀደ ተደርጎ ነው። ቀደም ብለን እንዳነሳ ነው የሚካሄደው እና እንዴት ነው ይለወጣል ብላችሁ ተስፋ የምታደርጉት? ምንስ እስካሁን ባደረጋችሁ ጥረት እውን ማድረግ ይችላችኋል? የሰው ሁሉ የኑሮ አቅምና ህልውና እኩል እንዲጠበቅ ከሚታገለው ዓለም አቀፍ ድርጅት መስራች እና አሁንም በስራ አስኪያጅነት ከሚያስተዳድሩት ከዶክተር ደረጃ ለማየሁ ጋር የነበረን ቆይታ ዘለግ ያለ ነው። ቀሪውን በሌላ ፕሮግራም እናቀርባለን። ሙሉውንም በድረገጻችንና በማኅበራዊ በማህበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑም ዶክተር ደረጃ ለማየሁን ለጊዜያቸው እናመሰግናለን። ምስቴ ይስጥልን። አድማጮች፣ አሁን ፊታችንን ወደ አዲስ አበባ ከምንመልስበት ሰዓት ላይ ደርሰናል። ንጉሴ አክሊሉ በምጥን ዝግጅቱ አዲሱን ዓመት ዘመነ ሉቃስን አስታኮ ስለ ዘመኑ ስያሜና እንዲሁም ከረጅም ጊዜ በፊት እውን የሆነ የስራ ገጠመኙን ያወጋናል። እምቧበይ ላሚቱ ኮርማ ወላጅቱ የዛሬው ፕሮግራሜ ይሄ ነው መልእክቱ። ለዚህ ምክንያቱ እያንዳንዱ ዘመን መጠሪያ ያለው ዓመቱ። በዚህም መሰረት የ2015 ዓመተ ምህረት የዘመነ ሉቃስ ለአምናት ምልክቱ። ጨዋታን ጨዋታ ያነሰዋልና ከ37 ዓመት በፊት ኢትዮጵያ ሬዲዮ እየሠራሁ ስለ አድዋ ድል አንድ ፕሮግራም ለማዘጋጀት አስቤ እሪበከንቱ አካባቢ የሚገኙ አንድ የአድዋ ተወላጅ አረጋዊ የታሪክ ሰው ቀደም ብዬ ተዋውቄ ነበርና ቀጠሮ ሰጥተውኝ ቤታቸው ሄድኩ። ቤታቸው ስሄድ ከልጃቸው ጋር በደስታ ተቀበሉኝ። እሳቸው ያን ጊዜ ዕድሜያቸው ወደ ዘጠና አምስት ዘጠና ስድስት አካባቢ ነበር። በደንብ ተቀበሉኝ። ከተቀበሉኝ በኋላ ቀጠሮ ሰጡኝ። ሌላ ጊዜ ተመለስ አሉኝ። በዛ ባሉኝ ጊዜ ተመልሼ ሄድኩ። አሁንም እንደገና ልጄ መጣህ፣ ቀጠሮውን አክብረ መጣህ? አዎ፣ ለዛሬ ቀጥሬህ ነበር፣ ትክክል ነው። እስኪ እንደው ከሁለት ቀን በኋላ ብቅ በላሉኝ ከሁለት ቀን በኋላ ሄድኩ። ከሁለት ቀን በኋላ ሲሄድ መጣህ? ዛሬ ተዘጋጅቻለሁ። አየህ፣ ወተት የዋለ ያደረ እንደሆነ እርጎ አይብ፣ አጓት፣ አሬራ፣ ዋናው ቅቤ ሊወጣው ይችላል። አንተም ዛሬ ስትመጣ እኔ በደንብ ተዘጋጅቼ የጠበቅኩህ ስለ አድዋ ላጫውትህ። እኔ አድዋ ጦርነቱ ሲነሳ ልጅ ብሆንም አውቃለሁ፣ አስታውሳለሁ። እንደውም ያን ዕለት አድዋ መድኃኔ ዓለም ቤተ ክርስቲያን ግብፃዊው ሊቀጳጳስ አቡነ ማቴዎስ ሲቀድሱ እዛው ነበርኩ በልጅነቴ ከወላጆቼ ጋርና ታሪኩን አውቃለሁ ብለው ስለ አድዋ ታሪክ ያጫወቱኝን አስታወስኩ። አድማጮቼ፣ የላሚቱ ዘመን የወተቱ ምሳሌ ከምንም በላይ የሰላምና የጤና የፍቅርና የመቻቻል የእድገትና የብልጽግና እንዲሆንልን እመኛለሁ። የዛሬ የአስራ አምስት ቀን አርባ ሁለት ዓመት ሙሉ በብዕር ስሙ ሲጽፍ የነበረና ዛሬም በእንግድነት አቅርቤው ስሙን ስጠይቀው በዚያው በብዕር ስሜ ነው የምትጠራው ያለውን እንግዳዬን ይዤ እቀርባለሁ። እስከዛ ድረስ ቸርን ሰንብት፣ ሰላም ይንገስ። ንጉሴ አክሊሉን ለዝግጅቱ እናመሰግናለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውን ግን በዚሁ መቋጨታችን ነው። የኢሜል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም ነው። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉ፣ ተሳተፉ። ስገራ ስተፋ ነግባ ወደ አዲስ አበባ የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በየለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱ እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጅት ታየነን በዚሁ ተሰናበትን። ሰላም።